ሳይንስና ሕብረተሰብ። በአፍሪቃ የመጥፋት ስጋት የተደቀነባቸውን አውራሪሶች ከሕገ ወጥ አዳኞች ለመከላከል በአሁኑ ጊዜ የተለያዩ ጥረቶች እየተካሄዱ ነው። ከእነዚሁ ጥረቶች መካከል በዛሬው ዝግጅታችን አንዳንዶቹን ለመመልከት እንሞክራለን። በዓለም ዝሆን፣ አውራሪስ፣ ነብር፣ አንበሳና ጎሽን የመሳሰሉ የዱር አራዊት የመጥፋት ስጋት ተደቅኖባቸዋል። በተለይ ለመድኃኒትነት ይፈለጋሉ የሚባሉት አውራሪሶች አደን ከጊዜ ወደ ጊዜ ከፍ እያለ ነው። ደቡባዊ አፍሪቃ ውስጥ ምንም እንኳን አራዊቱ የሚኖሩባቸው የብሔራዊ መካነ አራዊት ወይም ፓርኮች ጠባቂዎች የሀገራቱ ፖሊስና የጦር ኃይላት እንዲሁም መንግስታት የሚያወጧቸው ሕጎች የተደራጁ ቡድኖች ያስፋፉትን ሕገወጥ አደን ለማስቆም ጥረት ቢያደርጉም፣ በየዓመቱ እጅግ ብዙ የዱር አራዊት ነው የሚገደለው። ለምሳሌ በደቡብ አፍሪቃ እንደ አውሮፓውያን ዘመን አቆጣጠር ባለፈው 2014 ዓ ም ብቻ ከ1200 የሚበልጡ አውራሪስ በሕገወጥ አዳኞች ተገድለዋል። ይህም የዘርፉ ተመራማሪዎች እንደሚሉት እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም ከነበረው በ9 ከመቶ በልጦ በልጦነ የተገኘው አሁን በተያዘው 2015 ዓ ም ያለፉት ስድስት ወራትም 596 አውራሪሶች ነበሩ በህገወጦቹ አዳኞች የተገደሉት ይሄ የአውራሪስ ህገ ወጥ አደን በጣም አሳሳቢ ደረጃ ላይ መድረሱን የሚያሳይ መሆኑን ለዱር አራዊት ጥበቃና ልማት የሚሰራው Born Free ፋውንዴሽን የተባለው ድርጅት የኢትዮጵያ ተጠሪ ዶክተር ዘላለም ተፈራ አመልክተዋል። እንግዲህ በአሁኑ ሰዓት በአፍሪካ ውስጥ በህገ ወጥ አደን ቁጥራቸው ከመጠን በላይ እየተመናመኑ የመጡት እንስሳቶች ዝሆንና አውራሪስ ናቸው። በተለይ አውራሪስ በደቡብ ምስራቅ ኤዥያ አካባቢ በሚገኙ ሀገሮች ለተለያዩ ባህላዊ መድኃኒቶች በጣም ስለሚፈለግ ቀንዱን፣ ቆዳውን፣ ፈርሱን፣ ደሙን የመሳሰሉት እንስሳውን አካላት በሙሉ ይፈልጓቸዋል። በዚህ ምክንያት በከፍተኛ በውድ ዋጋ ይሸጣል እና ይህ ውድ ዋጋ እንግዲህ መኖሩ በ እንስሳውን በህገ ወጥ አደን በአደም ምክንያት ቁጥሩ እንዲመናመን አድርጓል። በአፍሪካ ውስጥ ሁለት አይነት ናቸው ያሉት የአውራሪስ ዝርያዎች ነጩ አውራሪስ እና ጥቁር አውራሪስ የሚባሉት ናቸው። ነጩ አውራሪስ በብዛት ሳር ተመጋቢ ሲሆን፣ ጥቁር አውራሪስ ደግሞ ቅጠላ ቅጠል ነው የሚበላው። በተለይ በተለይ የጥቁር አውራሪስ ቁጥር በጣም በጣም እየቀነሰ መጥተዋል። ብዙ ሀገሮች ቁጥራቸው በጣም በጣም በሺ የሚቆጠሩ ነበራቸው ወደ ሃያ ሰላሳ ዓመት በፊት አሁን ጭራሽ ምንም የሌላቸው ሀገሮች ሁሉ አሉ። ለምሳሌ ደቡብ ሱዳን ሁለቱም አይነት አውራሪሶች ነበሯቸው። ነገር ግን አሁን ሁለቱም የሏቸው የሚባለው ኢትዮጵያም እንደዛው። እስ መጨረሻ ጊዜ ኮንፈርም የሆነ እይታ የተደረገው በኢትዮጵያ ውስጥ በአስራ ዘጠኝ ሰማኒያ አምስት ኦሞ ብሔራዊ ፓርክ ውስጥ ነው። ከዛ በኋላ ኮንፈርም የሆነ እይታ የለም። እንግዲህ ኬንያ ውስጥም ቁጥራቸው በጣም የቀነሰ ከመምጣቱ የተነሳ አሁን በተወሰኑ ብሔራዊ ፓርኮች በከፍተኛ ጥበቃ ላይ ነው ያሉት። ወደ ደቡብ ስንሄድ ቁጥራቸው ደህና ነው። ከምስራቅ አፍሪካ ከመካከለኛው አፍሪካ የተሻለ ነው የምናየው በደቡብ አፍሪካ ነገር ግን ደቡብ አፍሪካም ላይ ያለው ህገ ወጣድን በጣም ከፍተኛ ከመሆኑ የተነሳ ማቆም የማይቻልበት ደረጃ ላይ ደርሷል። ምክንያቱም እንግዲህ በዛ ላይ ተሳታፊ የሆኑት ህገ ወጣ አዳኞች በከፍተኛ ገንዘብ ነው የሚንቀሳቀሱት። ከፍተኛ መሳሪያ አላቸው። የራሳቸው የሆነ መረብ አላቸው። ያ ያንን እንግዲህ ለመበጣጠስ በጣም አስቸጋሪ እየሆነ መጥቷል። እና አውሬው በየጊዜው እየታደነ እየተገደለ ነው ያለው። በመድኃኒትነት ያገለግላል በሚባለው የተለያየው የአውራሪስ የሰውነት አካል የሚካሄደው ንግድ በጣም ትርፋማ በመሆኑ አውራሪሶቹ አዘውትረው የህገወጥ አዳኞች ኢላማ ሆነዋል። የአውራሪስ ቀንድ ተፈጭቶ የሚገኘው ዱቄት በእስያ በተለይ በቻይናና በቪየትናም ለላዕላይ መደብ አባላት ዘንድ በከፍተኛ ደረጃ ተፈላጊ ነው። ዱቄቱ ከተለያዩ ንጥረ ነገሮች ጋር ሲደባለቅ ለልዩ ልዩ የበሽታ አይነቶች መፈወሻና በዕድሜ ጠና ላሉ ሰዎች ለወሲብ መቀስቀሻ ጥቅም ላይ እንደሚውል ነው የሚነገረው። ሌሎች ደግሞ ዝናና ክብር ለማግኘት ሲሉ የቀንዱ ባለቤት መሆን ይፈልጋሉ። ሌሎችም ለጌጣጌጥ ንግዱ ይጠቀሙበታል። በአሁኑ ጊዜ አንድ ኪሎ የአውራሪስ ቀንድ በስውሩ ገበያ የሚያወጣው ለአንድ ኪሎ ወርቅ ወይም ለአንድ ኪሎ ሕገ ወጡ አደንዛዥ እጽ ኮኬይን ከሚከፈለው ገንዘብ በልጦ እስከ አንድ መቶ ሺህ የአሜሪካ ዶላር ይሸጣል። አውራሪ ሰዎችን ከህገወጥ ከህገ ወጥ አዳኞች ለመከላከልና አዳኞቹን ለመያዝ ያስችላል ያሉትን ዘዴ ከማፈላለግ ቦዝ ነው አያውቁም። በዚሁ ጥረታቸው መሰረትም ቁጥራቸው እየተመናመነ የሄዱትን አውራሪ ሰዎች ለመጠበቅ በደቡብ አፍሪቃ የፕሪቶሪያ ዩኒቨርሲቲ የሚገኙ የሳይንስ ተመራማሪዎች በዘመናዊ የዲኤንኤ ምርመራ ቴክኒክ መጠቀም ጀምረዋል። ደቡብ አፍሪቃዊቷ የሳይንስ ተመራማሪ ዶክተር ሲንዲ ሃፐር ይህንኑ ሥራ እንዴት እንደሚያካሂዱ በቤተ ሙከራቸው ላነጋገራቸው የዶይቸ ቬለ ባልደረባ ያን ፊሊፕ ሽሉተር እንዳስረዱት ሕገወጥ አዳኞች የአውራሪሱን ቀንድ ለመቁረጥ የሚጠቀሙበትን ቢላ ዶማና ባህላዊ ቆንጨራ በመሰብሰብ የአውራሪሱ ደም እንዳለበት ከመረመሩ በኋላ የዘረመል አሻራ ለመለየት ሙከራ ያደርጋሉ። ሲንዲ ሃፐር ከአምስት ዓመታት በፊት በእንግሊዝኛ ህጽሮቱ ሮዲስ በመባል የሚታወቀውን የአውራሪስ ዲኤንኤ ባንክ በማዘጋጀት በደቡብ አፍሪቃና በሌሎች አምስት አፍሪቃውያት ሀገራት ያሉትን አውራሪሶችን የመመዝገብ ስራ የጀመረው የፕሪቶሪያ ዩኒቨርሲቲ የእንሰሳት ዘረመል ላቦራቶሪ ወይም ቤተ ሙከራ ኃላፊ ናቸው። የአውራሪሶቹን የዘረመል ዝርዝር ታሪክ መዝግበናል። ይህ አይነት ምዝገባ ሲደረግ የመጀመሪያ ጊዜ ነው። በዚሁ ስራችን አማካኝነት የአንድ አውራሪስ ቀንድ እና የተገደለበትን ቦታ ማስተያየት እንችላለን። ይህም ወንጀለኞቹን ለመያዝ የሚጠቅም ጠንካራ ማስረጃ ነው። ለምሳሌ በአንድ ወቅት አንድ የተሸጠ ቀንድ የነበረበትን ባዶ ጆን እያገኘን ከጥቂት አቧራ በስተቀር ምንም የሚታይ ማስረጃ አልነበረውም ግለኛ ለእኛ የተገደለውን አውራሪ ዝርዝር ታሪክ ለማውጣትና ለመለየት በቂ ነበር። በዚሁ ምርመራችን ወቅት በክሩገር ብሔራዊ ፓርክ የነበረ በህገወጥ ወጥ መንገድ የተገደለ አውራሪስ ቀን መሆኑን ለማጣራት ችለናል። በስድስቱ ሀገራት እስካሁን 18ህ አውራሪሶች የተመዘገቡ ሲሆን ሀፐርና ቡድናቸው በጀመሩት ዘመናዊ የዲኤንኤ ምርመራ ቴክኒካቸው ጥቂት ያልሆኑ ወንጀለኞች በህግ እንዲቀጡ ማድረግ መቻላቸውን ገልጸዋል። የነ ዶክተር ሀፐር ጥረት አውራሪሶቹ ከተገደሉ በኋላ ገዳዮቹን ለመያዝና ሌሎች ህገወጥ አዳኞችና ነጋዴዎችን በዚሁ ተግባራቸው እንዳይገፉበት የሚረዳ ነው። በሌላ በኩል ደግሞ አሜሪካውያኑ ኬሚስትና የባዮሎጂ ተመራማሪ ማቲው ማርኩስና ጆርጆ ቦናቺ የአውራሪሱን ቀንድ በቤተ ሙከራ ማምረት የመጥፋት ስጋት የተደቀነባቸውን አውራሪሶች ሳይገደሉ በፊት ለመጠበቅ እያስችላል በሚል ቀንዱን ማምረትና ለገበያ ማቅረብ ከጀመሩ ሰንበት ብሏል። እንደ ዶክተር ዘላለማ አስተሳሰብ ችግሩ ስር የሰደደ በመሆኑ የደቡብ አፍሪቃ የፕሪቶሪያ ዩኒቨርሲቲ እንስሳት ዘረመል ላቦራቶሪ ተመራማሪዎች የጀመሩት የዲኤንኤ ምዝገባ ውጤታማነት ያን ያህል አይደለም። አንዱ ደግሞ ይሄን ለመቆጣጠር ከሚደረግበት ማለትም ሕግን ከማስከበር በጥበቃና ቁጥጥር ደረጃ ዞኖቹንና አውራሪሶቹን ከሀያ አራት ሰዓት በላይ አራት ሰዓት ሙሉ ከሚደረግ ጥበቃ በተጨማሪ ይሄ አሁን ቅድም አንቺ የጠቀስሽው የዲኤንኤ ፊንገር ፕሮፋይሊንግ ይሉታል ለተለያዩ ፖፕሬሽን ብለን ለምንጠራቸው ማለት እንግዲህ በደቡብ አፍሪካ ውስጥ ለሚገኙ ወይም በደቡባዊ የአፍሪካ አካባቢ ለሚገኙ አውራሪሶች እነዚህን ዲኤንኤ ስታዲ ተደርገው ከየት አካባቢ እንደመጣ ማወቅ ተችሏል ማለት ነው። እንግዲህ ይሄ ምንድን ነው? ከየት አካባቢ እንደመጣ ታወቀ። ይሄ ከደቡብ አፍሪካ ነው የመጣው፣ ይሄ የደቡብ አፍሪካ አይደለም የሚለውን ነገር ለመለየት ያገለግላል። ነገር ግን እንስሳው ሜዳ ላይ እንዳይገደል بزوم اشتوا اصا ادر بغض يوراليس ወንጀለኛ መሆኑን ለማረጋገጥ እንደ መረጃነት ልንጠቀምበት እንችላለን እንጂ ለአውራሪሱ ጥበቃ በመስክ ላይ ወይም በዱር መኖሪያቸው ላይ ኮንትሪቢዩት ለማድረግ ብዙም እንትን የለውም። ምክንያቱም በሌላ ቀጥተኛነት የሚያወጣው ነገር የለም። በሌላ መልኩ ግን እንደዚህ የረቀቁ የወንጀል ምርመራዎች እየጠነከረና እየጠበቀ ሳይንቲፊክ እየሆነ በመጣ ቁጥር ምናልባት ምናልባት በተወሰነ ደረጃ ሕገወጥ አደንን ሊቆጣጠረው ይችላል የሚል አሰምሽናል። ከመገደሉ በፊት እንዳይገደል የሚከላከል ነገር አይደለም ለማለት ነው። የአውራሪሱን ቀንድ በቤተ ሙከራ ውስጥ ማምረቱም ቢሆን ካለ አስተሳሰብ ለውጥ ብቻውን የተፈለገውን ጥቅም እንደማያስገኝ ነው ዶክተር ዘላለም የገለጹልን። ያንኑ የአውራሪሱ ቀንድ ያለውን ንጥረ ነገሮች በመቀመም አርቲፊሻል የሆነ የአውራሪስ ቀንድ መስራት ተችሏል። ነገር ግን ችግር እየሆነ የመጣው ምንድን ነው? በላብራቶሪ የተሰራ አውራሪስ ቀንድ ተፈጥሮ ሊተካው አልቻለም። ስለዚህ ገበያው ሊቆም አልቻለም። ከባህላዊ መድኃኒት ተጠቃሚዎች ለምሳሌ ደቡብ ምስራቅ ዥ ሀገሮች አሁንም የአውራሪስን ቀንድ ይፈልጋሉ። ከፍተኛ የሆነ ዲማንድ አለ። ያንን ዲማንድ ት ማለት የተቻለውን እየመጡ ከዱር ውስጥ በመግደል ና በማደን ህገወጥ የሆነ አደር ማካሄድ ነው እንጂ ይሄ አሁን የተባለው ነገር በእርግጥ መጀመሪያ ሲመጣ ነው ሲልቨር ቡሌት የምንለው ነገር አለ በጣም ቆንጆ ዲስከቨሪ ነው ተብሎ ነበር የተወሰደው ግን ሊያቆመው አልቻለም ለምንድነው ያላቆመው እንግዲህ ብዙ ነገሮች አለው እ ሃይፖቴሶች መስጠት ይቻላል ለምሳሌ አንደኛ ሰዎቹ ራሳቸው ነው አርቲፊሻል የተሰራ ነገር መሆኑን ሲያውቁ እምነት ያጣሉ በዛ መድኃኒት ላይ ሁለተኛ ደግሞ ኢፌክቱ ምን ያህል ነው የሚለውን ነገር እንግዲህ እነሱ ናቸው የሚያውቁት ነገር ግን እስካሁን በተደረገ መረጃ ና በተደረሰበት ጥናት አርቲፊሻሊ ፕሮዲስ የተደረገው መድኃኒት ና የተፈጥሮ ምንም አይነት ልዩነት እንደሌላቸው ና አንድ እንደሆኑ ነው የተገነዘብ ነው። ይሄ ትልቅ ለውጥ ያመጣል ተብሎ እንግዲህ የተወሰደ መፍትሄ ነበር። ውጤት አላመጣም። አውራሪስ ግድያውን ቀጥሏል። የአውራሪስ ቀንድ ለመድኃኒትነት ያገለግላል ብለው የሚያስቡ ብዙዎች ናቸው፣ በተለይ እስያ ውስጥ። ግን ይህንን ራሱ የሚቃወሙ ሰዎች አሉ አርቲፊሻሉን እንድ ላብራቶሪ ውስጥ ማምረት ማለት መድኃኒት ያልሆነውን ነገር መድኃኒት ነው ብሎ ማረጋገጥ አይሆንም ወይ በሚል ይሄን ሀሳብ የሚቃወሙ ብዙ አሉ። ብዙ ጊዜ እኛም በሀገራችን ለምሳሌ አንዳንድ ነገሮች በግጥ መድኃኒትነታቸው በደንብ ሳይረጋገጥ ግን መድኃኒት ናቸው ተብሎ የሚፈለጉ እጽዋት አይነቶች አሉ። የመሳሰሉት ነገሮች አሉ። ይሄን እንግዲህ የሚያውቁት እነዛ የሚጠቀሙት ሰዎች ናቸው። ይሄ እንግዲህ እንደምታውቅ በጣም ምስጢራዊ የሆነ ትልቅ ዓለም አቀፍ ወንጀለኛ ንግድ። ስለዚህ ይህዚህን ሚስጥር ውስጡን ለማወቅ በጣም በጣም ከባድ ጥረት ይፈልጋል እና ብዙ የመንግስታት ተሳትፎ ለማቆም የተሞከረ ነገር ነው። ነገር ግን ሳውዝ ኢስት ኤዥያ ውስጥ ያለ ህብረተሰብ መድኃኒት ነው ብሎ ነው የሚጠቀሙበት። በቃ እና ምን ማድረግ ይቻላል? እነሱ ይፈልጉታል፣ መድኃኒት ነው ብሎ ያምናሉ፣ መድኃኒትነቱን ይጠቀሙበታል። እና አይደለም ለማለት ወይም ነው ለማለት ብዙ ነገር ጥረቶች ተሰርተዋል። ግማሾች ነው ይላሉ፣ ግማሾች አይደለም ይላሉ። ብዙ የምናውቀው ምንድን ነው የአውራሪሱ ቀንድ ለሚሰጥበት ህመም የተሻሉ መድኃኒቶች እንዳሉ ነው በአሁኑ ሰዓት። እና ለምንድን ነው ሰዎች አውራሪሱ ላይ ብቻ ስቲክ ያደረጉት የሚለው ነገር ነው። ግን በጣም እየገረመ ነው ያለ። ግን አሁንም እንደገና እየሄዱ አውራሪስም ነብሮችን እየገደሉ ናቸው። የለውጥ ማምጣት ያስፈልጋል። ይሄ ሰዎች ላይ አስተሳሰባቸው ላይ እውቀታቸው ላይ አግሬሲቭ የሆነ የትምህርት ስለ አካባቢ ጥበቃ ስለ ዱር እንስሳት ስለ ብዝሃ ህይወት ምንነትና ምን ግንኙነት እንዳላቸው ከድሯችን ጋር ከፍተኛ ትምህርት አድማጮች፣ ዶክተር ዘላለምን ለሰጡን ማብራሪያ ከልብ እያመሰገንን የዛሬውን ዝግጅታችንን እዚህ ላይ እናበቃለን። እስከሚቀጥለው በደህና ቆዩን።